በብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ጀምረናል። ለዛሬ በሳምንቱ ካሰማናችሁ ዘገባዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን ሀብታሙ ስዩምና ጽዮን ግርማ እያስተናገድናችሁ እናመሻለን። ኡስታዝ አቡበከር አህመድና ቀሲስ ደረጀ ስዩም ጋር ኢትዮጵያውያን ሃይማኖታዊነት፣ ሃይማኖትና የማህበራዊ ሚዲያ አጠቃቀምና የሃይማኖት ተቋማት ወቅታዊ ቁመና ላይ የሚያተኩር ውይይት ተካሂዷል። ውይይቱን የመራችሁ ጽዮን ግርማ ስትውል የውይይቱን የመጀመሪያ ክፍል እናስደምጣችኋል። የመጀመሪያው ኢትዮጵያውያንና ሃይማኖታዊነት ብዬ የያዝኩት ጥያቄ ላይ ልምጣ እንግዲህ ኢትዮጵያ የነባር ሃይማኖቶች መገኛና የሃይማኖቶች አገር እንደሆነች ይነገራል የእምነት አስተማሪዎቹ ይህንን አበክራችሁ ትናገራላችሁ አንዳንዶች እንደውም ይህንን በስታቲስቲክስ ያስቀምጡታል ከዘጠና በመቶ ከዘጠና ሰባት አንዳንድም ከዘጠና ሰባት ይሉታልና ያላነሰ ህዝቧ ሃይማኖተኛ መሆኑ ይነገራል ነገር ግን ኢትዮጵያ ውስጥ በየጊዜው የሚሰሙ ግጭቶች፣ አሁን አሁን ደግሞ እየታዩ ያሉ ጭካኔ የተሞላባቸው ግድያዎች፣ ለከት አልባ መዘላለፎች፣ ህገ ወጥ የሆኑ ንግዶች፣ ክህደት። ክህደት ስል አንዳንድ የስነ ልቦና ባለሙያዎች ከዚህ ቀደም እዚህ ጋብዘን ስናነጋግር፣ አሁን በጣም በስቷል ሰዎች በፊት እምነት አባት ከልጁ ልጅ ከአባት በእምነት ንብረት እንኳን የሚያቆዩትን ይካካዳሉ መካካድ ጀምረዋል፣ የሚል ነገር ይነሳል እና የስነ ምግባር ብልሹነት። በተቋም ደረጃ ደግሞ ስንመጣ ዘግናኝ የሆኑ የማሰቃየት ተግባራት እስር ቤት ውስጥ የምንሰማቸው፣ ከፍተኛ ሙስና የሚፈጸምበት ነገር ደግሞ ለምሳሌ ድሀ ህዝብ እያለ ግን ደግሞ በጣም ከፍተኛ ሙስና ይፈጸማል የሚል ነገር ይሰማልና በአጠቃላይ እነዚህ ከላይ የዘረዘርኳቸውና ሌሎች ብዙ ዘግናኝ ነገሮች እንደሚፈጸሙ የምሰሙባት ሀገር ነች። ይህ ለምንድን ነው የሚሆነው? ህዝቡ ሃይማኖተኛ ከሆነ ይሄ ለምንድን ነው የሚሆነው? እንግዳ እናስቀድም እንዳልኩት ከኡስታዝ አቡበከር ልጀምር። አመሰግናለሁ። ቢስሚላህ። እንግዲህ ያው በመጀመሪያ እዚህ መድረክ ላይ ተገናኝተን ባለው ጉዳይ ጉዳይ ላይ እንድንወያይ እድሉ ስለተፈቀደና ከአባታችን ጋር ስለተገኘው አመሰግናለሁ። ዛሬ ላይ ሀገራችን ያለበት ተጨባጭ ከመቼውም ጊዜ የበለጠ ምናልባት የቤተ እምነቶች ሚናና ስራ ከፍተኛ መሆኑን የሚያሳይ ኃላፊነታችን ብዙ መሆኑን አመላካች የሆኑ ነገሮች መሬት ላይ ይስተዋላሉ። መነሻ ሀሳቡ ላይ እንደገለሽው ኢትዮጵያ ማህበረሰብ አብዛኛው አማኝ የሚባል ማህበረሰብ ነው። እንደ ሀገር ሀገሪቱ ውስጥ ያለው መሬት ላይ አሁን እየተስተዋለ ያለው ነገር ግን እምነት የሚባለው እሴት በእኛ ማንነት ውስጥ ጎልቶ በማይታይበት ደረጃ ይባስ ብሎ ምናልባት እምነት አልባ ነው ወይም ደግሞ አማኝ ያልሆነ ማህበረሰብ ነው ተብሎ ከሚሰሩ ስራዎች በተቃራኒ በጣም በሚዘገንነን ሁኔታ መሬት ላይ የሚስተዋሉ በጣም ልቅ የሆኑ ከአንድ አማኝ የማይጠበቁ ተግባራቶች መሬት ላይ ስተዋሉ ይታያሉ። እነዚህ እኔ ኢትዮጵያ ውስጥ ብዙ ጊዜ እናገራለሁ፣ ኢትዮጵያ ውስጥ የአማኝ ቁጥር ችግር የለም። ሁሉም ቤተ እምነቶች በቂ የሆነ አማኝ አላቸው። የጥራት ችግር ነው ያለብን። በትክክል እምነታቸውን የተረዱና የእምነት ግዴታቸውን የሚወጡ ለፈጣሪያቸው ታማኝና ፈሪ የሆኑ የማህበረሰቦችን የማፍራቱ ስራ ላይ ግን ቤተ እምነቶች በአግባቡ ያን ሚና ተወጥተዋል ብዬ ሳስብ ከባድ እንደሆነ እንረዳለን። ይህ አማኝ ባህር በማህበረሰብ ለእምነቱ የያዘውን እምነት የእምነቱ አካል ነኝ ብሎ ይመን እንጂ በእምነት ውስጥ ያለው ወይም እምነቶች በውስጣቸው ይዘው የተነሱትን መሰረተ ሀሳብ ቅድም ሲገለጹ እንደነበሩት ማህበረሰባችን ትልቁ የእምነት መገለጫ በእስልምና ውስጥ እምነት ማለት መልካም ስነ ምግባር ነው የሚል መገለጫ አለ። ነቢዩ ሙሐመድ ወደዚች ምድር ስመጣ እኔ ሰው ልጆችን መልካም ስነ ምግባር ለማስተካከል ነው የተላኩት ብለው እምነት የሚለውን በአጠቃላይ ሲገልጹ ስነ ምግባር ነው። ስነ ምግባር ብጡም ብዙ መገለጫዎች፣ ብዙ ማሳያዎች አሉት። እነዚህ ሲታዩ ወይም ሲወሩ የምንሰማቸው ዛሬ አስደንጋጭ ዘግናኝ እንደ ማህበረሰብ እንኳን አይደለም አማኝ ማህበረሰብ፣ ምንም ነገር ሰው በመሆኑ ብቻ ሊፈጠሩ የማይችሉ ነገሮች። ምክንያቱም እምነቶች የመጀመሪያ ደረጃ ለሰው ልጅ ሰጥተዋቸዋል ብዬ ማምነው። እንደ እስልምና አስተምህሮት ሰው ልጅ በሰውነቱ የተከበረ ፍጡር ነው። ፈጣሪ እንግዲህ ሰውን ሲፈጥር የእምነትን ምርጫ ለሰዎች ነው የሰጠው ምርጫ አላቸው። ሰዎች በምርጫቸው የፈለጉትን እምነት ሊከተሉ ይችላሉ። በሰውነታቸው ግን የተሰጣቸው መብት ከፈጣሪ የተሰጣቸው መብት ነውና ያ መብታቸው ሊነፈግ በሚችልበት ክብራቸው፣ ማንነታቸው፣ ህይወታቸው፣ ነፍሳቸው አደጋ ሊገለጽ የሚችልበት ምንም አይነት ተጨባጭ ውስጥ እንዳይገቡ ሁሉም በሰውነት እንዲከበሩ ያዛል። አይደለም ሰው ልጅ በዚህ በአሰቃቂ በአሳዛኝና በአስደንጋጭ በሆነ ሁኔታ እኔ በጣም ይገርመኛል። እንኳን አይደለም ተግባሩን መፈጸም እንደዚህ አይነት ነገር ማየቱን እንዴት ለመድ ነው እንዴት ቻለ ነው ብዬ ራሴን እጠይቃለሁ። ምንድነው? እዚህ ደረጃ እንድንወርድ ያደረገን? የዚህ አይነት እዚህ ደረጃ የሥነ ምግባር ዝቅጠት ውስጥ እንዴት ገባን? እንዴት ነው አማኝ ሆነን ፈጣሪ ያለን ብለን የምናምን ወይም ደግሞ ለቤተ እምነት ታማኝነን ብናብል የማህበረሰብ አካላቶች በዚህ አይነት ተግባር ውስጥ እንድንገኝ ያደረገን ምንድን ነው? ይህን ተግባር አብዛኛው የሚፈጽመው ሰው የሆነ ቤተ እምነት አካል ነው፣ የዛ አካል ነው እና ይሄ ተግባር እንደ ማህበረሰብ ሲወገዝ፣ ሲጠላ፣ ሲገፋ ወይም ደግሞ ሰዎች በሰሩት ተግባራቸው እምነቱን ተከታይ ሆኖ በሚያደርጉት ድርጊት ያ ድርጊት በማድረጋቸው ማህበረሰብ ውስጥ ያላቸውን ቦታ ሲያጡ እንኳን የማናይባቸው ተጨባዮች ነው ያሉትና እነዚህ ነገሮች በጣም አደገኛ ደረጃ ላይ እንዳለን ማሳያዎች ናቸው። ቅድም ያልኩትን አሰቃቂ የሆነ የሰው ልጅን ያክል የተከበረ ፍጡር ነፍስ እስከማጥፋት ነፍሱ ሲጠፋ ደግሞ በጣም በአሰቃቂና በዘግናኝ ሕይወታ ሁኔታ ሕይወቱ እንዲያልፍ ማድረግ ወንድም ወንድሙ ማፈናቀል፣ መግፋት መሰል ነገራቶች እንግዲህ እዝነትን፣ ርህራሄን፣ ፍቅርን በሚሰብክ እምነት ተከታይ የሆነ አካል በዚህ አይነት ተግባር ውስጥ ከመገኘት የበለጠ የሚያሳዝን የሚያስከፋም ነገር የለም። እምነቱ አይደለም መሰረቱ፣ ችግሩ የአማኙ ችግር ነው። እምነቱ ጋር ያለን ግንኙነትና እውቀት ወይም ደግሞ ቅርበት በዛ መጠን በመለያየቱ ነው። ምክንያቱም እችም ከሰል የከሰልን ጥቁርነት ለማጥፋት ምንም አይነት ሳሙና ብንጠቀም ሳሙናው ጥቁርነት ከለሩ ጥቁረቱን ማጥፋት አይችልም። ችግሩ የሳሙናው ችግር አይደለም የክሰሉ ባህሪ ስለሆነ ነው። ስሜታዊነት በጣም ጎልቶ የወጣበት ተጨባጭ ሰዎች ከፈጣሪያቸው ከእምነት መመሪያቸው በለጠ ለስሜታቸው ተገዥና ኋላ ለሚመጡ ነገሮች ተገዥ ሆነው እየሄዱ ያሉበት ተጨባጭ ለዛ ጥፋት እንዲወድቅ ምክንያት እየሆኑ ይታያሉና እነዚህ የሚታዩት አጠቃላይ የስነ ምግባር ጉድለቶች እምነቱን ካለማወቅና ከእምነቱ ጋር ታዛዥ ካለመሆኑ የመጡ መገለጫዎች ናቸው ብዬ አምናለሁ። ቀሲስ ደረጀን ምላሽ በዚህ ላይ እንስማና ጥያቄዎች ይኖር ከሁሉ አስቀድሞ በዚህ ቦታ ሀሳባችንን ልሰጥ ስለጋበሽን እናመሰግናለን። ከወንድሜ ከኡስታዝ አቡበከር ጋር ኢትዮጵያ ወንድሜ ጋራ እንድተዋወቅ ምድሉን ስላገኘሁ ደስተኛ ነኝ። እንግዲህ ያው እንደተባለው ኢትዮጵያ የታላላቅ ሃይማኖቶች ሀገር ናት እና እነዚህ ታላላቅ ሃይማኖቶች ለሀገሪቱ የስነ ምግባር እሴት መሰረት ናቸው። ከቅርብ ጊዜ ወዲህ የምንመለከተው ግን የስነ ምግባር እሴቶቻችን ጠፍተው፣ መከባበር ጠፍቶ፣ ቅድም እንዳልሻቸው በጥያቄሽ እንዳነሳሻቸው ሰዎች ስግብግብ ሆነው ሰውን ሲገሉ እንኳን፣ ድሮ ሰው ሰው ሲገል ተሸሽጎ ነው ሰው የሚገለው እና በዚህ ዘመን ከውድቀታችን የተነሳ ሰዎች ሰው ገለው ፎቶ የሚነሱበት ቪዲዮ የሚቀረጹበት በጣም ልብን የሚሰብር ነገር ላይ ደረስንበት። ይሄ እንደተባለው ትምህርታችን መቀየር አለበት። የቤተ እምነቶች ትምህርት እነዚህን ነገሮች የነበሩ ነገሮቻችንን ለማስቀጠል የሚችሉ ትምህርቶቻችን ከመውደቅ የተነሳ ኃላፊነት ልንወስድ ይገባል። ቤተ እምነቶች ራሳችን፣ ለምሳሌ እነዚህ ሁለት ታላላቅ እምነቶች በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የሙስሊም ሃይማኖት በኢትዮጵያ ውስጥ ሺህ ዘመናት አስቆጥረዋል በሰላም ስለመኖራቸው ብዙ ታላላቅ ጸሐፍት ጽፈውላቸዋል። ብዙ ጊዜ እኛ ያው የውጮቹ ጻፉላቸው ስለሚባል ስለምንቀበል ነው እንጂ በእጃችን መሬት ላይ መሬት የረገጡ መረጃዎች አሉን ያለ መሆኑ። ለምሳሌ በየትም አገር የማናገኘው በአንድ አጥር የሚከፈሉ መስጊድና ቤተክርስቲያን እኛ ጋር አለ። አንዋር መስጊድንና ቅዱስ ራጉኤል ቤተክርስቲያንን ብንወስድ አጥር ነው የሚለያቸው። ይሄ ትልቅ እሴት ነው ለእኛ ለሁለቱ ሃይማኖቶች ወደ አንዋር መስጊድ ቦታ የጠበበው ሰው ሶላት ማድረስ ቢፈልግ ራጉኤል አጥር ተጠግቶ ሶላት ያደርሳል። ራጉኤል ቤተ ክርስቲያን መጸለይ የሚፈልግ ክርስቲያን ቦታ ቢጠበው በንግስ፣ በተለያየ ነገር አንዋር መስጊድ ስር ቆመው ይጸልያል። ይሄ ብቻ አይደለም። እኛ ኢትዮጵያውያን በሃይማኖት መቻቻል ባልተሰበከባቸው ዘመኖች የኋላ ቀር ነው በሚባልበት ዘመን እንኳን ተነካክተን አናውቅም ማንም ሳይሰብከን ማንም ስለ ሃይማኖት መቻቻል ሳይነግረን የምንቻቻል ሰዎች ነበር። ለዚህ ብዙ ነገር መጥቀስ ይቻላል። ለምሳሌ አንድ ሰርግ ላይ አንድ ሙስሊምና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ሰርግ ላይ ይጠራሉ። አንድ አዳራሽ ውስጥ ይታደማሉ። ሁለት ድስት ይጣድላቸዋል። አንድ ጠረጴዛ ላይ ይቀመጣሉ። ሳህናቸውን አንድ ጠረጴዛ ላይ ያስቀምጣሉ። ከሚፈለቅላቸው ሁለት ድስት ውስጥ በአንድ ጠረጴዛ ላይ የሚበሉ እንዲህ አይነት ነገር ያለንን ይሄ ጠፍቷል በጭራሽ የለም ማለት አይደለም ዛሬም ድረስ ይሄ ደግሞ ገጠር ወርደን ወይም ደግሞ ታች ያለውን የዋሁን ህዝብ ብቻ ሳይሆን እንደዚህ አይነቱን ነገር ዛሬም አዲስ አበባ ውስጥ እናገኘዋለን እንዳላቋርጦት ብዬ ነው ግን ያው የውይይታችንን መስመር እንዳንለቅ ግን ማቋረጥ አለብኝና የእኔ ጥያቄ እንደዚህ አይነት እምነት ሃይማኖት ያላቸው ሰዎች እንደዚህ አይነት መከባበር እንደዚህ አይነት ጠንካራ የሆነ እምነት ያላቸው ህዝቦች አገር ሆና እያለ ለምንድን ነው ይሄ ነገር የተፈጠረው? አሁን ለምን ተፈጠረ? ሃይማኖታችሁ እምነቱን በትክክል እያስተማራችሁ አይደለም ወይ የሚል ነው ጥያቄ። እሱን አንስቻለሁ በመግቢያ ላይ አንስቻለሁ። መጀመሪያ ይህን አጉልተን መናገር መቻል አለብን። ምክንያቱም ቅድም ኡስታዝ እንዳሉት የሃይማኖቱ ስለ ምግባር ስለሚፈቅድ አይደለም። ለምን መሰለች? እኔ መናገር የምፈልጋቸው ነገሮች ስላሉ ነው። መስጊድ ይፈርሳል፣ አቤተ ክርስቲያናት ይፈርሳሉ። ስነ ምግባር ብቻ አይደለም ቤተ እምነቶች ጭምር ይፈርሳሉ። ዛሬ መስጊድ ይፈርሳል፣ ቤተ እምነት ይፈርሳል። እነዚህ ከየት መጡ? ምንድን ነው እንደዚህ የሚያደርጋቸው ወደሚለው መንደርደሪያ እንዲያመጣን ነው እና እነዚህንም እንደ ስነ ምግባር ሰው የሃይማኖት ቤት ካፈረሰ የመጨረሻ ውድቀት ነው ሰው ካህን ከገደለ ሼክ ከገደለ የመጨረሻ ውድቀት ነው። ምናልባት ህንፃዎቹን መቶ ዓመት ቢቆዩ አሁን ቅርስ ናቸው እንደምንላቸው ለልጅ ልጆቻችን ቅርስ ሊሆኑ ይችሉ ይሆናል። ነገር ግን ህንፃ እንሰራለን የእግዚአብሔር ህንፃ የሆነ ሰው ግን በሃይማኖቱም ጭምር ጠብ ውስጥ የገባንበት ሰዓት ነው እና መፍትሄ ልናገኝለት ይገባል። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው እየተደመጠ የሚገኘው። በየአመቱ ህዳር 23 ቀን የሚከበረው የዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያን ተከብሮ ውሏል። የዘንድሮ የአካል ጉዳተኞች ቀን ትኩረትም የ2030 ዓለም አቀፍ የአካል ጉዳተኞች መሪነት የተባበሩት መንግስታት የ2030 የልማት ግቦች እናሳካለን የሚል ነበረ። ይህንውን ለማድረግ ዓላማችን ብዙ ስራ ይጠብቃታል ሀገራችን ኢትዮጵያም አካል ጉዳተኞችን ወደ መሪነት በማምጣት የአካል ጉዳተኞች ጥያቄዎች የሚመለሱበት መንገድ ማመቻቸት ይጠበቅባታል ያሉት ደግሞ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት አቶ ተሰማ ሰብሰቤ ናቸው። ማህበራችን ቀኑን አስበውሏል። ብዙ ነገሮች በኢትዮጵያ ውስጥ ሲሰሩ

ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የኳስ ጨዋታ ውድድሮችን መነሻ አድርገው የሚከናውኑ ውርርዶች ሱስ ሊያስ ብሎ የሚችሉ መስፈርቶች እንደሚያሟሉ ለአስር ዓመታት ያክል በአማኑኤል ሆስፒታል በሱስ ዙሪያ የሰሩ አንድ ባለሙያ ለአሜሪካ ድምፅ ገልጸዋል። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች የወጣቶችና ታዳጊዎችን ህይወት እያበላሹ በመሆኑ መንግስት በአስቸኳይ እንዲዘጉ መጠየቁን ተከትሎ ሁኔታው የወጣቶችን ህይወት ምን ያክል ያበላሻል በሚል ሲዮን ግርማ ከባለሙያ ጋር ቆይታ አድርጋለች። አቶ ጴጥሮስ ሀጎስ በጣም አመሰግናለው። ፈቃደኛ ሆነ ለዚህ ለወጣቶች ለምናዘጋጀው ፕሮግራም ምክረ ሀሳብ ለመስጠት ሙያዊ የሆነ አስተያየት ለማካፈል ፈቃደኛ ስለሆን፣ የደወልኩበት ምክንያት ምንድን ነው፣ ባለፈው ሳምንት በዚህ ኢትዮጵያ ውስጥ የስፖርት ጨዋታዎችን መነሻ በማድረግ የሚደረጉ ውርርዶች ወይም ቤቲንግ የሚሏቸው ነገሮች ኢትዮጵያ ውስጥ ተጀምረዋል። በብሔራዊ ሎተሪ አስተዳደር አማካኝነት ፈቃድ ሰጭነት ተጀምረዋል። በተለይ በባህር ዳር እና በጎንደር እንዲሁም በአዲስ አበባ አንዳንድ አካባቢዎች እነዚህ ነገሮች እየተስፋፉ ነው እና ወጣቶችን እየጎዱ ነው፣ የሱስ ተገዢ እያደረጓቸው ነው፣ ሱስ ውስጥ እየከተቷቸው ነው የሚል ያሳሰባቸው ወጣቶች ሀሳባቸውን አካፍለውን ነበር። ፈቃድ የሰጠውን የብሔራዊ አስተዳደርም አነጋግረን ነበር። ብሔራዊ አስተዳደር ደግሞ ቁማር አይደለም ጨዋታ ነው። የስፖርት ጨዋታን መሰረት አድርጎ የሚደረግ ውርርድ ነው። ጨዋታ ነው እንጂ ቁማር አይደለም የሚል ምላሽ ሰጥቶናል። እስቲ አንተ የባለሙያ አስተያየት ስጠን። እንዲህ ያሉ ነገሮች ሱስ ናቸው ሊባሉ ይችላሉ ወይ? ሱስ ብለን ለመጥራት የተወሰኑ ማሟላት ያለባቸው ቅድመ ሁኔታዎች አሉ ወይም ክራይቴሪያዎች አሉ። ይሄኛው አንደኛው ስነልቦናዊ ተጽዕኖ ነው ወይም ደግሞ የሳይኮሎጂካል ዲፐንደንስ ያለው አይነት እንደሆነ እናውቃለን። ይህ ቁማር ወይም ደግሞ የጋምብሊንግ ብለን ከምንጠራው ጋር አያይዘን ማየት የሚችል ይመስለኛል። ምክንያቱም ይህም ይህን ስራ በምሰራበት ሂደት ውስጥ ቅድም እንዳልሽ የወጣቶቹ ኮንሰርን እንደዛ ያላቸው ወላጆች አጋጥሞኝ ያውቃል። ከአንድ ሁለት ወር ወይም ከሶስት ወር በፊት የሆነ ወላጆች አንድ ወጣት ጊዜያቸውን የጋይዞ መጥቶ ነው ምንድነው ኢምፕሊኬሽኑ አሁን በግለሰብ ደረጃ ያለው ተጽዕኖ ማየት ብንችል በዛ ሰዓት አሁን ጨዋታ ባለበትም ሰዓት እነዚህ ነገሮች የሚካሄድባቸው ሰዓቶች በሙሉ ሌላኛው የቀን ክንዋኔያቸውን መከወን አይችሉ ምክንያቱም የትኛውም አይነት መረጋጋት አይሰማቸውም እነዚህ ነገር ባላቸው ይሄ መጀመሪያ ወር ላይሆን ይችላል ሁለተኛ ወር ላይ ላይሆን ይችላል ግን ይሄ ልምምዶች እያደጉ በመጡበት ጊዜ ላይ ወደዛ ወደ ሶስት ደረጃ ላይ ወይም ደግሞ ይህን ማድረግ የመጀመሪያ በቀኑ ማድረግ ከሚችሉት ነገር ሌሎች ነገሮቻቸውን አበላሽተው ቀንሰውም ቢሆን ወደዛ ነገር ይገፋቸዋል እና ማድረግ አንስተን ደግሞ ውስጣቸውን ይሄ እሱን የመፈለግ ነገራቸውን ከፍ ያደርገዋል። ስለዚህ ከክራይቴሪያ አንጻር ካዬ ነው እነዚህ ከሶስት አንድ ሶስት ላይ አሉ ብለን ከምናስባቸው አብዛኞቹ ነገሮች አሉ። ሱስ የሚሆን ከሆነ እንደዚህ ያሉ ሱስ የሚያስይዙ አካሄዶች ወጣቶች ላይ የሚያሳርፉት ተጽዕኖ ምንድን ነው? በአጭር ጊዜም ሊሆናል በረጅም ጊዜም ሊሆን ይችላል። ምንድን ነው የሚያሳርፉት? የመጀመሪያ ተጽዕኖ ሊሆን የሚችለው ነገር የትኛውም አይነት ነገር ይሄ ለዚህ ጨዋታ ወይም ደግሞ ለዚህ ተጋላጭ ለሚያደርጋቸው ነገር በሙሉ ቤታቸው ውስጥ ያለው ነገር በሙሉ ብር አለው መሀል ያለ ስለዚህ ብር ማግኘት ማይችሉበት ምንም አይነት ሁኔታ ላይ ካለ ቤታቸው ውስጥ ያለው ያም አይነት ነገር ወስደውም ሽጠውም ብዙ ነገሮች ያደርጋሉ። ስለዚህ በቀጥታ ያ ነገር ለማድረግ በሚፈልጉት ነገር ላይ አላስፈላጊ የሆነ ባህሪዎች ያዳብራል። መስረቅ፣ መዋሸት፣ ሌላ ነገር ማህንሳት፣ የሰው መውሰድ እነዚህ ነገሮች በሙሉ ያደርጋሉ። ከዛ ቀጥሎ የሚመጣው ነገር ደግሞ አሁን ቅዳሜና እሑድ መብዛት የሚደረጉ ይችላል እና ደግሞ ወጣቶች ደግሞ የቅዳሜና እሑድ ከሰኞት ጋር የተማሩትን ነገር ቅዳሜና እሑድ መስራት ያለባቸውን ነገር እንዳይሰሩ አሴን ታይም ደግሞ ከዚህ ጋር ተገናኝቶ እነዚህ የሚሄዱባቸው ቦታዎች ላይ ያለው ሌሎች ተጋላጮች ተጋላጭ ሊያረጋቸው የሚችሉ ከቤታቸው ወጥቶ ይሄ ነገር የሚያደረጉትና ስለዚህ ኢንቫይሮንመንት ላይ የሚያገኛቸው ሰዎች እነሱ ቀድሞ ሌሎች ልምዶች ያላቸው የሌሎች ሶስት ተጋላጭ የሆኑ ስለዚህ ይሄ አቻ ተጽዕኖ በጣም ሊያጋልጣቸው የሚችሉና ሌሎች ነገሮች ተጽዕኖ ይፈጥርባቸዋል ብዬ አስባለ። እና እንደዚያ እንደሆነ ደግሞ እኔ ቅድም እንዳልኮች ከነዚያ ቤተሰቦች መረዳት ያለ ቅድመ መከላከል ላይ እንደዚህ አይነት በማህበረሰቡ ውስጥ በወጣቶች ላይ በተለይ ችግሮችን የሚፈጥሩ ነገሮች ላይ ቅድመ መከላከል እንዴት ነው ሊደረግ የሚችለው? አዎ፣ ማለት አሁን የመጀመሪያው የሚሆነው ልክ እንደ የሎሱሶች ኮንትሮል የተደረገ ነገር አይመስለኝ። ምክንያቱም አንደኛው መጀመሪያ አንድ ነገር ስጋር ስንሰር እንድነው የሚደረገው እነማን ናቸው የሚያደርጉት አላግባብ የሆኑ ነገሮች ካሉ እዛ ውስጥ ላይ ደግሞ በምን መንገድ ነው እናስተናግደው የሚል ክሊር የሆነ ነገር የለንም። እና ስለዚህ የመጀመሪያ ሊሆን የሚችለው የዚህኛው ለወጣቶች የምንሰጠው ማቃት ወይም ደግሞ ይሄ አዌርነስ የምንለው ግንዛቤ ማስጨበጫ፣ ለወጣቶች ከዚህ ውጭ ሌሎች ያሉት የመዝናኛም የጨዋታ አማራጮችን ማቅረብ የምንችላቸው ሌሎች ተጨማሪ አማራጮችን ማስቀመጥ ያለብን ነገር በደንብ ማስቀመጥ ያለብን ይመስላል። ይሄ ነገር አስታርጉ ከማለት ለዛም የአንደኛው ነገር ደግሞ ይሄ ነገር በደንብ ከተማ ላይ አለ፣ እናውቃለን። ግን ደግሞ አሁን አወዛጋቢነቱ ሲነሳ በተለያዩ ሚዲያዎች ሰዎች አቴንሽን መስጠት ይጀምራል። አለ እዛ በኋላ ለካ እንደዚህ አይነት ነገር ካለው ላይ መፈለግ ይጀምራል። በዚህ መጀመሪያ እንደዚህ አይነት አዳዲስ ነገሮች ከማስገበታችን በፊት ግንዛቤ ማስጨበጫ እና ጉዳታቸው በባህሪም፣ በስሜትም፣ በአስተሳሰብም ሊፈጥሩት የሚችሉት ነገሮች ላይ መጀመሪያ ማንሳት ያለብን ይመስለኛል። እግዚር ስጥልን። እንግዲህ በሌላ ተመሳሳይ ሀሳብ መልስ እንደምናገኝ ተስፋ አደርጋለሁ። እሺ፣ እግዚር ስጥልኝ። አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ከመደበኛው የባንክ ስርዓት ስወጣ ያለ የተለየ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። ከእነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ። ለመሆኑ የእነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን እርባና አለው? ሀብታሙ ስዩም በቅርቡ ሂጅራ የተሰኘ ባንክ ለመቋቋም በተጠራ ኮንፈረንስ ላይ ተገኝቶ በመሰል ጉዳዮች ላይ ተጨዋውቷል። እንደሚከተለው ይሰማል። የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ ባንክ ስርዓት የዕድሜውን ያክል ስለመዘመኑ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም። በእድሜያቸው የመንግስታትን መለወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ዑመር የመንግስታት ጣልቃ ገብነትና ከልካይ ህጎች የተውትን ጎታሽ ተጽዕኖ ያስታውሳሉ። በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በምድር ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበረም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ ከዛ በኋላ እንግዲህ የመጣው ህወሀት መሪ የሆነው ኢህአዴግ ቅይጥ ኢኮኖሚ አይነት ነገር አብዮታዊ ዲሞክራሲ ብሎ መጥቶ ያለው ኢኮኖሚ ደግሞ ባንኮች በትራዲሽናል በኮንቬንሽናል ባንኮች፣ በሌሎች አለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበር እና ሙስሊሞች ደግሞ በእምነታቸው በወለድ ጋር ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም ከገበሬ ጀምሮ እስከ ነጋዴው ድረስ። ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስትር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ኡመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከዓመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ። ከአስራ ሁለት ዓመት በኋላ እንደገና እንግዲህ የዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥተዋል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል ሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው። ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለዓላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኟቸው ከባንኩ መስራቾች መካከል አንድ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያን ያላቸውን ፋይዳዎች ያስረዳሉ። ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው ኢንቨስት ያደርጋል። ትርፍና ኪሳራን ይጋራል። የስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሀሳብ ያላቸውን ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ ነጻ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ የጋራ የሆነ ኃላፊነት ሊወስድ የሚችልበት መሰረት የያዘ ነገር ነው። እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከሚታሰቡ ነው። የዘንድሮውን የትርፍ ሂደት ብንመለከተው ባንኮች ያተረፉት እነዚህ ኮንቬንሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል። ባለፉት የተወሰኑ ሁለት አመታቶች ቀደም ብለህ ብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝቷል። እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው። ሌላው ዜጋ እንደ ዜጋ ያልተሳተፈበት እድገቱን ብልጽግናውን ያላገኘበት ተጨባጭ ነው። ባለቤት ሊሆንበት እ እድል መፍጠር ነው። ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲሁ ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው፣ ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ ኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደ ዜጋ ሊጋራ የሚችልበትን እድል መፍጠር ነው። ከሀገር ውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል። ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ የወጠነውን አጋርተ ሆናል። በሕግ መቀያየርና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውንም ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበሩ። ያንን በመከልከል ሰው እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመን እና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘ ነው። ስለዚህ ይህንና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል። በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናደርጋለን። እንደ ባንክ አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች፣ ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን። እንግዲህ እንደ ሂጅራ ባንክ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን ሞቹዋል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው። ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ። አሁን የአገዳ ተነስቷል። ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነትና እና ኢንቨስት በማድረግ እንዲሳተፍ እንፈልጋለን። ሌላኛውና ዋናው ትልቁ ካለን የአካሄድና የአሰራር ሁኔታ በመነሳት ደግሞ ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን። ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰለ የፋይናንስ ተቋማት ማበብ በኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያንን አሳታፊነት የሚጨምር የኢንቨስትመንት ህግ በማሰናዳት ላይ ስለመሆኑ ተናግረዋል። ኢንቨስትመንት ህጉ በመሻሻል ላይ ለምሳሌ እስካሁን ከፊል በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ፣ ሸድ መሆን እንዲችሉ የውጭ ባለሀብቶች ወደ ሽርክና የሚገቡበት ሁኔታ ተከፍተዋል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያው የሚመጣቸው ብዙ ዘርፎች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ፣ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው። በዚህ ዝግጅት ላይ ያገኟቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል። በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ፣ እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ قدم بتكسكت كمن نشأو ريبا وين ولد النجر النجار بمية كل أسلم منه كالي على العالم لا ملكتنا له የኢትዮጵያ ብሔራዊ ባንክ ለመሰል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባቸዋል። ሂጅራ ባንክ ከ11 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። me like she do me yes she do me yes she does in